መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሃያ ሰባት የእስራኤልም ልጆች የአባቶች ቤቶች አለቆችና የሺህ አለቆች፣ የመቶ አለቆችም በክፍሎች ነገር ሁሉ ንጉሥን ያገለገሉትም ሹማምንት እንደ ቁጥራቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው ሀያ አራት ሺህ ሆነው በዓመት ወራት ሁሉ በየወሩ ይገቡና ይወጡ ነበር። ለመጀመሪያው ወር በአንደኛው ክፍል ላይ የዘብድኤል ልጅ ያሾብዓም ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። እርሱ ከፋሬስ ልጆች ነበር። ለመጀመሪያው ወር በጭፍራ አለቆች ሁሉ ላይ ተሾሞ ነበር። በሁለተኛው ወር ክፍል ላይ አሕዋዌው ዱዲ ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። ለሦስተኛው ወር ሦስተኛው የጭፍራ አለቃ የካህኑ የዮዳሄ ልጅ በናያስ ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። ይህ በናያስ በሰላሳው መካከል ኃያል ሆኖ በሰላሳው ላይ ነበር። በእርሱም ክፍል ልጁ አሚዛባድ ነበር። ለአራተኛው ወር አራተኛው አለቃ የኢዮአብ ወንድም አሳሄል ከእርሱም በኋላ ልጁ ዘብዴያ ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። ለአምስተኛው ወር አምስተኛው አለቃ ይዝራዊው ሸምሁት ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። ለስድስተኛው ወር ስድስተኛው አለቃ የቴቁሐዊው የኢስካ ልጅ ኢራስ ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። ለሰባተኛው ወር ሰባተኛው አለቃ ከኤፍሬም ልጆች የሆነ ፍሎናዊው ሴሌስ ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። ለስምንተኛው ወር ስምንተኛው አለቃ ከዛራውያን የነበረው ኩስታዊው ሲቦካይ ነበር። በእርሱም በኩል ሀያ አራት ሺህ ጭፍራ ነበር። ለዘጠኝኛው ወር ዘጠኝኛው አለቃ ከብንያማውያን የነበረው አናቶታዊው አቢዔዜር ነበር። በእርሱም በኩል ሀያ አራት ሺህ ጭፍራ ነበር። ለአሥረኛው ወር አሥረኛው አለቃ ከዛራውያን የነበረው ነጦፋዊው ኖኤር ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። ለዐሥራ አንደኛው ወር ዐሥራ አንደኛው አለቃ ከኤፍሬም ልጆች የነበረው ጲርአቶናዊው በናያስ ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበረ። ለዐሥራ ሁለተኛው ወር ዐሥራ ሁለተኛው አለቃ ከጎቶንያል ወገን የነበረው ነጦፋዊው ሄልዳይ ነበር። በእርሱም ክፍል ሀያ አራት ሺህ ጭፍራ ነበር። በእስራኤልም ነገዶች ላይ እነዚህ ነበሩ፣ በሮቤላውያን ላይ የዝክሪ ልጅ አልአዛር አለቃ ነበር። በስምዖናውያን ላይ የመዓካ ልጅ ሰፍጥያስ፣ በሌዊ ላይ የቀሙኤል ልጅ ሐሽቢያ፣ በአሮን ላይ ሳዶቅ፣ በይሁዳ ላይ ከዳዊት ወንድሞች ኤሊሁ፣ በይሳኮር ላይ የሚካኤል ልጅ ኦምሪ! በዛብሎን ላይ የአብድዩ ልጅ ይሽማያ፣ በንፍታሌም ላይ የአዝርኤል ልጅ ኢያሪሙት፣ በኤፍሬም ልጆች ላይ የአዛዚያ ልጅ ሆሴዕ፣ በምናሴ ነገድ እኩሌታ ላይ የፈዳያ ልጅ ኢዩኤል፣ በገለዓድ ባለው በምናሴ ነገድ እኩሌታ ላይ የዘካርያስ ልጅ አዶ፣ በብንያም ላይ የአቤኔር ልጅ የእስኤል በዳን ላይ የይሮሐም ልጅ ዓዛርኤል። እነዚህ የእስራኤል ነገዶች አለቆች ነበሩ። እግዚአብሔር ግን እስራኤልን እንደ ሰማይ ከዋክብት ያበዛ ዘንድ ተናግሮ ነበርና ዳዊት ከሀያ ዓመት በታች የነበሩትን አልቈጠረም። የጽሩያ ልጅ ኢዮአብ መቍጠር ጀመረ፣ ነገር ግን አልፈጸመም። ስለዚህም በእስራኤል ላይ ቍጣ ሆነ። ቁጥራቸውም በንጉሱ በዳዊት መዝገብ አልተጻፈም። በንጉሱም ቤተ መዛግብት ላይ የአዳዲኤ ልጅ አዝሞት ሹም ነበር። በሜዳውም፣ በከተሞችም፣ በመንደሮችም፣ በግንቦችም ቤተ መዛግብት ላይ የኦዚያ ልጅ የናታን ሹም ነበር። መሬቱን በሚያበጃጁትና እርሻውን በሚያርሱት ላይ የክሉብ ልጅ ኤዝሪ ሹም ነበር። በወይንም ቦታዎች ላይ ራማታዊው ሰሜኢ ሹም ነበር። ለወይንም ጠጅ ዕቃ ቤት በሚሆነው በወይኑ ሰብል ላይ ሸፋማዊው ዘቡዲ ሹም ነበር። በቈላውም ውስጥ ባሉት በወይራውና በሾላው ዛፎች ላይ ጌድራዊው በአልሐናን ሹም ነበር። በዘይቱም ቤቶች ላይ ኢዮአስ ሹም ነበር። በሳሮንም በሚሰማሩ ከብቶች ላይ ሳሮናዊው ሰጥራይ ሹም ነበር። በሸለቆቹም ውስጥ በነበሩት ከብቶች ላይ የአድላይ ልጅ ሻፋጥ ሹም ነበር። በግመሎቹም ላይ እስማኤላዊው ኡቢያስ ሹም ነበር። በአህዮቹም ላይ ሜሮኖታዊው ዮህዲያ ሹም ነበር። በመንጎቹም ላይ አጋራዊው ያዚዝ ሹም ነበር። እነዚህ ሁሉ በንጉሡ በዳዊት ሀብት ላይ ሹሞች ነበሩ። አስተዋይና ጸሐፊ የነበረው የዳዊት አጎት ዮናታን አማካሪ ነበር። የሐክሞኒም ልጅ ይህ ኤል ከንጉሡ ልጅ ጋር ነበር። አኪጦፌልም የንጉሡ አማካሪ ነበር። አርካዊውም ኩሲ የንጉሡ ወዳጅ ነበር። ከአኪጦፌልም ቀጥሎ የበናያስ ልጅ ዮዳ ዮዳሄና አብያታር ነበሩ። ኢዮአብም የንጉሡ ሠራዊት አለቃ ነበረ።